የሐረሪ ክልል የ2012 ባጀት አለመጽደቁ በስራቸው ላይ ችግር እየፈጠረባቸው መሆኑን ነዋሪዎች ለቪኦኤ ያስታወቁ። ከሐምሌ አንድ ቀን ጀምሮ የሚተገበረው የ2012 በጀት ዓመት እስካሁን ሳይጸድቅ ሦስተኛ ወሩን መያዙ ያልተለመደ ነው ተብሏል። አዲስ ቸኮል ዝርዝር አለው። አቶ ተስቲ ረምዚ ይባላሉ። በኮንስትራክሽን ዘርፍ ነው የተሰማሩት። የሚሰሩበት ማህበር ከክልሉ ጋር ተዋውሎ የሚሰራቸውን ግንባታዎች ቢኖሩም የክልሉ በጀት አለመጽደቁ ግን ስራቸውን እንዳስተጓጉለባቸው ይናገራሉ። የማህበር ስራ ሰርተን አጠናቀናል። እንዲያውም ከመንግስት ቀሪ ገንዘብ ነበረና ገንዘባችን እንዲከፈለን አልተቻለ። በጀት አለመጽደቁ ነው እንደ ምክንያት የሚያቀርቡልን። ማህበራችሁ ምንድን ነው የሚሰራው? ማህበራችን ኮንስትራክሽን ስራ ነው፣ ቦይ ጅች ምናምን ኮንትራክተር በግም በዚህ ምክንያት አሁን ስራችሁ ተስተጓግሏል? ስራችንም ተስተጓግሏል፣ ጠሪ ፔመንታችንም አልተከፈል። ጠሪ ክፍያም አልተከፈላችሁም? አዎ፣ ጠሪ ከፈልም በተደጋጋሚ በደብዳቤ ብንጠይቅም፣ ተሰባስበን እንደኛ የሆኑ ሌላ ማህበራትም ነበሩ አንድ ላይ ተሰባስበን ጠይቀን ነበርና በጀት አለመጠቁን በጉዳይ ተደርጎ ነው መልስ የተሰጠና አሁን ተስተጓግለና ያለ ነው። በዚህ ምክንያት ሌሎች የሀገሪቱ ክልሎች የሁለት ሺ አስራ ሁለት አመተ ምህረት በጀታቸውን በሐምሌ ወር ባጸደቁበት ሁኔታ የሀረሪ ክልል ግን እስከ መስከረም ድረስ አለማጽደቁ በመንግስት ስራ ላይም ተጽዕኖ እንዳለው የክልሉ መንግስት ሰራተኛ የሆኑት አቶ አብዲ ሀሰን ይገልጻሉ። በክልላችን አሁን እስካሁን ድረስ እንደምናየውም እንደምንሰማውም ወደታች የመጣ በጀት መደበኛም ሆነ ካፒታል በጀት እዚህ የለም፣ እስካሁን አልወረደም፣ አልጸደቀም። ይህ ደግሞ የተለያዩ ተጽዕኖዎችን እያመጣ ነው የሚገኘው፣ አሁን ስራ ላይ ማለት ነው። ስራው አንደኛ በጊዜና በወቅቱ ነው የሚካሄዱት፣ በየሩብ አመቱ ተከፋፍሎ አፈጻጸማቸው የሚቀምጠው። ያለ በጀት የምትንቀሳቀሰው ነገር የለም አሁን የሚሰሩት ማለት ነው። ይህ ደግሞ ከፍተኛ ደስ ነው እያመጣ ነው። ለምንድን ነው ሺ ነገር የሚሆነው? ተደጋግሞሽ ነገር ለምንድን ነው የሚከሰተው ነው አሁን ጥያቄው። ወክልታችን ላይ ይህ ባለመሆኑ በጊዜያቸውን ጠብቀው መስራት ያለባቸው ነገሮች እየተሰሩ አይደለም። አቶ አብዲ እንደ ክልል ነዋሪነታቸውና እንደ መንግስት ሰራተኛነታቸው የችግሩን መንስኤ ማንም እንዳላናገራቸውና ካሉባልታ የዘለለን ነገር እንደማያውቁ ይናገራሉ አሁን የትኛ በየትኛው በግልጽ እኮ መጥቶ ህብረተሰቡን ያወያየ አካል የለም። አንደኛው እንግዲህ እኛ የምንሰባበት ጉዳይ ሁለት ድርጅት ናቸው። ይህንን የሚያስተዳድሩት የህግ ጉዳይ ነው፣ እሱ ያልተፈታ በለውጡ መጀመሪያ አካባቢ ቃል የተግባቡት ነገር አለ ይባላል። እሱን ጉዳይ ስራ ላይ አይዋሉም። እንደገና በዚህ በቦታ ክፍፍል ላይ ወዲቱም የራሱን ጥያቄዎች የሚወክለው የህብረተሰብ ክፍል ይሄንን ያላገኛለ፣ በቢሮ በዚህ በስራ አስፈጻሚ የቢሮ ደረጃ ክፍፍሎች አይነት ነገሮችን ነው የምንሰማው። እኔ በጣም ግራ የሆነብኝ ጉዳይ ምንድን ነው መሰለ፣ ለመሆኑ በክልላችን ያሉትን የመልካም አስተዳደር ችግሮች የትኛው የድርጅት አመራር ነው ከህብረተሰቡ ጋር የተወያዩ? አንድ ተወያይቶስ እነዛን ደረጃ በደረጃ አድንጃ ይዟቸው አቅርበዋል? ለምንድን ነው ያልተግባቡበትን ነገር ራሱ መልሰው ህብረተሰቡን ያላወያዩት ነው? በሀረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ በክሪ ችግሩ የተከሰተው የአስተዳደሩ ስራ አስፈጻሚ የበጀት ዕቅዱን ሰርቶ ለምክር ቤት በወቅቱ ስላላቀረበልን ነው ይላሉ። በጀቱ በአሁኑ ሰዓት ሰሞኑን ከትናንትና ወዲያ መጥተዋል፣ ወደ ምክር ቤታችን ማለት ነው። በጀት እና ሪፖርታቸው መጥተዋል፣ ግን ምክር ቤቱ አልተሰበሰበም። ያው ስልጠና ላይ ናቸው፣ የኦፒዲ ስልጠና ላይ ናቸው እና የሉ በብዛት

በድሬ በበኩላቸው እቅዱ ቶሎ ለምክር ቤት ያልቀረበበት ምክንያት ያስረዳሉ። ባለፈው ሳምንት ተልቋል ማለት ነው። ወደ ምክር ቤቱ ዘግይቷል ለተባለው ነገር ኦፍኮርስ አሁን ዘግይቷል። ጀስት ያው ነበሩ አንዳንድ እንትኖች ናቸው። በክልሉ ላይ በሁለት ሺህ አስራ አንድ አፈጻጸም ላይ ሰፊ ግምገማ ለማድረግ እና ስፔሻሊ ከስራደቷ ምናምን ጋር ጥናቶች እየተካሄዱ ነበር ታንጀብል የሆነ ነገር ይዞ ለመግባት በነዚህ ምክንያቶች ነው እንግዲህ የዘገየው። ዛሬ ስምንተኛ ቀን ነው ለምክር ቤቱ የአስፈጻሚው አካል ኢቭን መጨረሻ ላይ ራሱ ምልዓተ ጉባኤው ተሟልቶ ሲሆን እንጂ፣ ያልነበሩ የካቢኔ አባላት ነበሩ። ምልዓተ ጉባኤው ስለተሟላ አካሂደን፣ ቅድም ላልኳቸው ምክንያቶች ከዚህ በላይ ድሌይ መሆን የለበትም ከሚል ወደ ምክር ቤቱ ተልቋል። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ወዴፓ ጥምረት የሚተዳደር ክልል ነው። በክልሉ የተሾሙ የወዴፓ ከፍተኛ አመራሮች ለስብሰባ ወደ አዳማ በመሄዳቸው አስተያየታቸውን ማካተት አልቻለም። እንዳገኘናቸው አቋማቸውን የምናስተናግድ መሆኑን እናስታውቃለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።